The Voice of America. ከውጭ እርዳታ ለጋሽ ሀገራት ተጽዕኖ ለመውጣት የሚቻለው አገራዊ አንድነት ሲጎለብትና የስራ ባህል ሲያድግ መሆኑን ጠቅላይ ሚኒስትር አብይ አህመድ አስገነዘቡ። ጠቅላይ ሚኒስትሩ ይህን ያስገነዘቡት ዛሬ ረፋዱ ላይ በአፋር ብሔራዊ ክልል ባካሄዱት ጉብኝት ላይ ነው። የጠቅላይ ሚኒስትሩን ጉብኝት የተከታተለው የደሴው ዘጋቢያችን መስፍን አራጌ ተከታዩን አጠናቅረዋል። የአፋር እንስሳት መኖ ባንክን የጎበኙትና የአረንጓዴ አሻራቸውን ያስቀመጡት ጠቅላይ ሚኒስትር አብይ ኢትዮጵያ ለሕዝቧ ቀርቶ ለሌሎች የሚተርፍ ተፈጥሯዊ ጸጋ ብትታደልም በጋራ ሰርተን በጋራ መበልጸግ አልቻልንም ነበር ያሉት፣ እርዳታ ለጋሽ ሀገራት ተጽዕኖ ለመውጣት የጋራ ጥረትና አገራዊ አንድነት ያስፈልገናል ብለዋል። ሲፈልጉን እንሰጣለን፣ ሲፈልጉን እንከለክላለን እያሉ ከሚያስፈራሩን ኃይሎች ነጻ የሚያወጣን ሰርተን፣ ተግተን፣ ተባብረን ሁሉም ስናመጣ ብቻ ነው። ከቻልክ ሁሉም ያግዝሃል። ውጤታማ ከሆንክ ሁሉም ይደግፈሃል። እንደማትችል ሲያስብ ግን በትናንሽ ሳንቲም ሊያታድል ይፈልጋል እና ከዛ ነጻ ለመሆንና በሙሉ አቅም በሁለት እግራችን ቆመን ራሳችንን ችለን የምንሰራ እንድንሆን ከሁሉ በላይ ህብረትና ጥረት ያስፈልጋል። ለዚህ ደግሞ ኢትዮጵያውያን ኢትዮጵያን በቅጡ እንዲያውቋት ጠይቀዋል። አፋር ምን አቅም አለው፣ ሶማሌ ምን አቅም አለው፣ ጋምቤላ ምን አቅም አለው፣ ቤኒሻንጉል ምን አይነት ፖቴንሻል አለው የሚለውን እያየን ብንሄድ ሀገራችንን ብናቅና ብናከብር፣ ሌላ የሚያስመኝ አይደለም እውነት ለመናገር በጣም ብዙ ነገር ማድረግ የሚያስችል ብቃት ነው ያለው ኢትዮጵያ። ለኢትዮጵያውያን ብቻ ሳይሆን ሌሎችም የሚተርፍ ነው፣ ይህን መጠቀም ያስፈልጋል። በዶብቴ ወረዳ አካባቢ የሚገኘውንና ከውጭ የሚገባውን ስንዴ በሀገር ውስጥ ምርት ለመተካት በመንግስት የተጀመረውን ፕሮጀክት ጎብኝተዋል። ጠቅላይ ሚኒስትሩ አፋርን በመሳሰሉ በረሃማ አካባቢዎች በአመት ሶስት ጊዜ ማምረት የሚያስችል አቅም እንዳለም ተናግረዋል። ይህ በረሃማ ቦታ እስካሁን ለእርሻ ውሎ የማያቅ ቢሆንም በአመት ቢያንስ ሶስት ጊዜ ሊመረትበት ይችላል። አሁን በዚህ አመት ለመጀመሪያው ሶስት ወር አራት ወር ማለት ነው ያመረትንበት። ከአራት ወር በኋላ የሚቀጥለው ሶስት ወር ሶያቢን ተጠቅመንበታል። በሚቀጥለው ሶስት ወር ደግሞ ከሶያቢን በኋላ ስንዴ ያመረት ነው። ዘንድሮ የጀመር ነው። እንደምታዩት ከሁለት ሶስት አመት በኋላ ምንም አይነት ስንዴ ወደ ኢትዮጵያ ኢምፖርት አናደርግም ብቻ ሳይሆን በደንብ መጠቀም ከቻል ኤክስፖርት ማዘግ የሚያስችል ብቃትም አለ። በምግብ ራሳችን ለመቻል በደጋማ አካባቢ ብቻ ሳይሆን ቆላማ አካባቢ ላይ የሚሰሩ ስራዎች ሞደርን እርሻዎች በጣም ከፍተኛ ጥቅም እንዳላቸው ያየንበትና እጅግ ተስፋ ሰጪ ስራ እየተሰራ መሆኑን ተገንዝበናል። ጠቅላይ ሚኒስትር አብይ አረንጓዴ አሻራቸውን ሲያስ እንዳያስቀምጡ እንዳተናገሩት ትናንት ባስመዘገብነው ድል ሳንዘናጋ ለተጨማሪ ድልን ድንበቃ ዛፍ መትከልንና መንከባከብን ቀዳሚ ተግባራችን ማድረግ ይገባናል ብለዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ